Dann gab ja im Kampf... የቀድሞ የአሜሪካን ፕሬዚዳንት ሚስተር ጆርጅ ደብሊው ቡሽ የጦር አዋጅና ከእሳቸው ጋር ተባብረው የዛሬ 9 ዓመት የሻሪያ ፍርድ ቤት በሚባለው ድርጅት ስር ተሰባስበው ያንን ስርዓት በሶማሊያ ያራምዱ የነበሩትን ኃይሎች የኢትዮጵያና የኬንያ የጦር ዘማቾች ሶማሊያ ወርዶ ጦርነት ባያከፍቱባቸው ኑሮ ችግሩ ተባብሶ እዚያሁን አገሪቱ ያለችበት ደረጃ ላይ ባልደረሰም ነበር። ይህን ያሉት ሚስተር ሄልሙት ሄስ ናቸው። አገሪቱ አሁን ላለችበትና ለገባችበት ችግር ሶማሌ ውስጥ ለብዙ ዓመታት ለሰሩት ዳቦ ለሁሉም የሚባለው የጀርመን ድርጅት ተወካይ እሳቸው ለሚስተር ሄስ ሦስቱ መንግሥታት ለአልሻባብ በሶማሊያ ተጠናክሮ መውጣት እነሱን ተጠያቂ አድርገዋል። ወረድ ብለው ምክንያቱን ሲያስረዱም የሻሪያ ፍርድ ቤት ሥርዓት አራማጆች በሶማሊያ የእርስ በርስ ጦርነቱን ያን የነሱ አቁመው አገሪቱን መልክ ለማስያዝ ሚስተር ሄስ እንዳሉት ጥሩ ሙከራ አድርገው ነበር። እንደዚህ አይነቱን አቀራረብ የሚቃወሙም አሉ። በአንደኛው ክፍለ ዘመን የሻሪያ ስርዓት መልሶ አምጥቶ እሱንም በሶማሊያ ላይ ዘርግቶ በሰላምና በፍትህ አገርን ማስተዳደር እንደማይቻል የህግ አዋቂዎች ያኔ በጊዜው ቶሎ ብለው ይህን ጉዳይ አንስተው ሰፋ አድርገው ለማስታወስ ጽፈውበታል። የሶማሌ ችግር ውስብስብ ነው፣ እንደዚሁ በቀላሉ የሚታይ አይደለም ያሉት ፕሮፌሰር ሽቴፈን ብሩነ ከሌሎቹ ተናጋሪዎች ጋር ሆነው እኔ ብቻዬን ሶማሌን ልግዛ፣ ብቻዬን አካባቢውን ልቆጣጠር ስልጣን ላይ ልውጣ ወይም ልቆይ የሚለው የተለያዩ የአምባገነን ስርዓትና የተለያዩ የጎሳ ፖለቲካ አራማጆች በሶማሊያ ሀገር በያለበት መነሳት የችግሮች ሁሉ መነሻ እንደሆነ ይህን ነጥብ አንስተዋል። እያይዘውም የተቀነባበረ መፍትሄ የውጭ ኃይሎች ለሶማሊያ ይዘው አልቀረቡም ብለው እኚሁ አስተማሪ በአሜሪካና በኢትዮጵያ በኬንያና በኡጋንዳ በቡሩንዲም ላይ ነስንሰዋልስ ኒ ድ ኮርት ብሙን ኢንተርናሽናል ማንሻፍ የዓለም አቀፉ ማኅበረሰብ ሆነ ወይም የጎረቤት አገሮች በአጠቃላይ ለመናገር አንድ አገር ላይ ሲዘምቱ በእድገትና በልማት ላይ ያተኮረ የአጭር ጊዜ ወይም የረዥም ጊዜ ፕሮግራም ነድፈውና ይዘው እንደ መፍትሄ አልቀረቡም። ሁሉም በየፊናው ለራሱ ይጠቅመኛል ብሎ በሚያምነው መንገድና ዓላማ እየተመራ ነው። ይህ ደግሞ ሱማሌ ውስጥ ከዘመቻው በኋላ የሚታየውን ችግር ወልዷል። ይህም ዘመቻውን ጥያቄ ቴድሮስ በሶማሌላንድና በፑንትላንድ በሁለቱ አካባቢዎች የሰላም ሰፍኖ ሥርዓቱ እዚያ ተረጋግቶ አለ ጦርነት ሶማሌዎች በዚያ ግዛት አብረው ይኖራሉ የሚለውም ለየት ያለ አመለካከት በሌላ ተሰምተዋል። እነዚህን አካባቢዎች ደግሞ ዓለም አቀፉ ማኅበረሰብ ዕውቅና ሰጥቷቸው እነሱን እስካሁን ድረስ እንዳልተቀበላቸውም በተካሄደው ውይይት ላይ ተጠቅሷል። ለምን አርያና ሞዴል ሁነው ሌሎቹን አካባቢዎች ማርከው ወደ ሰላማዊ ኑሮ ሱማሌዎችን መጎተት እንዳልቻሉም ተተርኳል። መጪው የሸንጎ ምርጫ በሱማሌ የሚቀጥለው ዓመት አስቸጋሪ እንደሚሆን ብዙዎቹ አስተያየታቸውን አያይዘውም ሰንዝረዋል። ከዚሁ ጋር የድሮ ተዋጊ ወታደሮች በሶማሊያ ቁጥራቸው እየቀነሰ ወይም ደግሞ የተባበሩት መንግሥታት ድርጅት ጥናት እንደሚለው በሽተኛ የእጽ ሱሰኛ ሁነው እነሱ የደከሙና በህብረ ማህበረተሰቡ ውስጥ እየተረሱ በትውልዱም እየተናቁ እንደመጡ ስብሰባው ላይ ይህ ጉዳት ተጠቅሷል። ይልማል ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ